የስዊትዘርላንድ ፍርድ ሚኒስቴር የዓለሙን የእግር ኳስ ፌዴሬሽን በመህጻር ፊፋ ማለት ነው። ምክትል ፕሬዚደንቶች አልፍሬዶ ሀዊትና ዮዋን አንጀልን እንደታሰሩ ዛሬ ገልጿል። ኢላማ ሲደረጉ የቆዩት የፊፋ ባለስልጣናት መካከል ነው እነዚህ ሰዎች የሚገኙት።